ሰሜን ኬንያ ውስጥ የሚገኘው የካኩማ የስደተኞች ጣቢያ ለአዲስ መጤዎች እየተስፋፋና እየተገነባ ይገኛል። ለዚህም ሲባል በቦታው የሚገኝ አንድ የህጻናት መጫወቻ ስፍራ አሁን ለስደተኞች ማረፊያ ቦታ እንዲሆን አስፈላጊው ዝግጅት ተደርጓል። አፖሎኒያ ኦሚኖንግ የደቡብ ሱዳን የሎቱኮ ህዝብ ስደተኛ ናቸው። ወይዘሮዋ በሀገራቸው በቆሎና ማሽላ ያመርቱበት የነበረው እርሻ በመድረቁ ምክንያት ወደ ኬንያ እንደተሰደዱ ይናገራሉ። የአምስት ልጆች እናት የሆኑት ኦሚኖንክ እንደ አብዛኛው የደቡብ ሱዳን የሎቱኮ ህዝብ እርሻና ከብት እርባታ ላይ ጥገኛ ነበሩ። ተክዬ ነበር፣ ነገር ግን ምንም ዝናብ አልጣለም። ሁሉም ነገር ደርቀዋል። በዛ ላይ ባለቤቴ በሞት ተለየኝ። የምረዳኝ ማንም ሰው አልነበረም። ያኔ ልጆቼ የሚበሉት አግኝተው በጤና እንዲያድጉ ብዬ ከእነርሱ ጋር ወደዚህ መጣው። ቀደም ሲል ዝናብ ወቅቱን ጠብቆ ይጥል ስለነበር ገበሬዋ በቆሎ ማሽላና ቦለቄ የሚዘሩበትን ቀን በትክክል ያውቁ እንደነበር ይናገራሉ አሁን ግን ዝናብ ወይ ዘግይቶ ይመጣል አሊያም መጠኑ ከፍተኛ ነው ይላሉ ስደተኛዋ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምጻሩ ዩኤንኤችሲአር ባልደረባ ዱኬ ሙዋንቻ እንደሚያስረዱት በ1951 ዓ ም የጸደቀው የስደተኞች ውል በአየር ንብረት ለውጥ መዘዝ ምክንያት ከቀያቸው የሚፈናቀሉ ሰዎች ስደተኞች አይደሉም ሲል አስቀምጧል። ምንም እንኳን በዚህ መሰረት ስደተኛ ባይባሉና የጥገኝነት መብት ባይኖራቸውም ድጋፍ አልነሳናቸውም ይላሉ ሙዋንቻ። አብዛኛውን ጊዜ የሚመጡት ስደተኞች በርካታ ችግሮች ኖሯቸው ነው። ረሃብና ድርቅ ራሱ ብዙውን ጊዜ የግጭት መነሻ ነው። በርካታ ስደተኞች የተጠለሉበት የካኩማ ጣቢያ ራሱ ደረቅና አቧራ የሞላበት በረሃማ ስፍራ ነው። በዚሁ ለ125ሺህ ሰዎች በተሰራው መጣለያ ጣቢያ ውስጥ 185ሺህ ይኖራሉ። አብዛኞቹም የደቡብ ሱዳን ስደተኞች ሲሆኑ ለምን ተሰደዳችሁ ለሚለው ጥያቄ ለምሳሌ የጆሴፊን ጃሬማኖ ፈጣን መልስ ርሃብ የሚል ነው። ቆየት ብለውም ወይዘሮ አክለው ያብራራሉ በመንደራችን በተደጋጋሚ ውጊያ ተካሂዶ ነበር። የተወሰኑ ሰዎች ተገደሉ እና ትንሽ እስክረጋጋ ድረስ ጫካ ውስጥ አምልጠን ተሸሸገ። ከዛ ነው ተመልሰን የመጣ ነው። የጆሴፊን ጃሪማኖን ባለቤት በደቡብ ሱዳኑ የእርስ በርስ ጦርነት ተገድሏል። ወይዘሮዋ እርሻቸውን የሚንከባከብ ሰው ማጣታቸው ብቻ ሳይሆን የዚህ ዓመቱ ድርቅ ከአራት ልጆቻቸው ጋር ድንበር ተሻግረው ወደ ካኩማ እንዲሰደዱ ዳርጓቸዋል። የተባበሩት መንግሥታት የተፈጥሮ አካባቢ ጥበቃ ድርጅት ኃላፊ አሂም እሽታይነር የስደተኛው ቁጥር ከጊዜ ወደ ጊዜ ከፍ ያለ መምጣቱን ተናግረዋል። የአየር ንብረት ለውጡ እንደሚያመለክተው ና የዓለም አየር ንብረት ምክር ቤት አስቀድሞ እንደጠቆመው የደረስንበት ድምዳሜ ወደፊት በአየር ንብረት ለውጥ መዘዝ የሚሰደደው ቁጥር በከፍተኛ መጠን እንደሚጨምር ነው። ዓለማችን ደግሞ ለዚህ ዝግጁ አይደለችም። ከለጋሾች በቂ ገንዘብ ስለማይገኝ በካኩማ እና በሌላኛው የኬንያ ትልቁ የዳዳብ ስደተኞች ጣቢያ ለስደተኞች በሚሰጠው ምግብ ላይ ቅነሳ ተደርጓል። የዩኤንኤችሲአር ባልደረባ ዱኬ ሙዋንቻ በሚመጡት ዓመታት ሁኔታው ይበልጥ እንዳይባባስ ስጋት አላቸው። የአየር ንብረት ለውጥ ትልቁ ፈተና ነው። በዚህ ምክንያት በርካታ ሰዎች ተፈናቅለዋል። በአዳጊው ዓለም ሀገራት ብቻ ሳይሆን በመላው የዓለማችን ክፍልም ብዙ ችግሮች ገና ሊፈጠሩ ይችላሉ።